ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 28 2015 ዓ.ም መሰናዷችን ጀመረ። በኢትዮጵያ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ባለፉት ጥቂት ዓመታት በተቀሰቀሱ የብሔርና የሃይማኖት ግጭቶች ከፍተኛ አስተዋጽኦም ከማድረጋቸው በተጨማሪም ሰብአዊ መብቶችን በማፈን ለዲሞክራሲ ትልቅ ጠንቅ የሆኑ መምጣታቸውን የብዙሀን መገናኛ ባለሙያዎችና አጥኚዎች አስታወቁ። የምሽቱ አብይ ጉዳያችን ነው ሌሎች ጥንቅሮችንም ይዘናል የሙዚቃ ቃናም የምሽቱ ሁለተኛ ክፍል ላይ ይከተላል ኤደን ገረመው መሰናዳውን በመምራት ብርሃን ኃይሉ በቅንብሩ ጽዮን ግርማ በአርቶቱ አብረናችሁ እናመሻለን እናንተም አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን የምሽቱ ዋና ዋና የዓለም ዜናዎች ይቀርባሉ ጤና ይስጥልኝ፣ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳወሌ ነኝ። የሱዳን ተፋላሚ ወገኖች የተኩስ አቁም ስምምነት ላይ ለመነጋገር ልዑኮቻቸውን ወደ ሰዑዲ አረቢያ መላካቸው ተነግሯል። የሁለቱም ወገኖች የልዑካን ቡድን አባላት ጀዳ መግባታቸውን የሰዑዲ እና የአሜሪካ ባለስልጣናት አረጋግጠዋል። ከዚህ በፊት የተደረጉ የተኩስ ማቆም ስምምነቶች በተደጋጋሚ መክሸፋቸው ይታወሳል። በጀዳ ሰዑዲ አረቢያ ዛሬ ይደረጋል የተባለው የፊት ለፊት ንግግር በሱዳን እየተደረገ ያለውን ውጊያ ለማቆም ከፍተኛ ዓለም አቀፍ ጥረት ከተደረገ በኋላ የመጣ ነው ተብሏል። በጀዳ የሚካሄደው ንግግር በሰዑዲ አረቢያ እና በአሜሪካ አሰናጅነት የሚካሄድ ነው ሲሉ የሱዳን ባለስልጣናት ለአሶሴትድ ፕሬስ ዜና ወኪል ተናግረዋል። በካርቱም እና በኦም ዱርማን የሰብአዊ መተላለፊያ መክፈት፣ የጤና ተቋማትን ጨምሮ የሲቪል መሰረተ ልማቶችን ከጥቃት መጠበቅ በንግግሩ ዋና አጀንዳ ይሆናሉ ሲሉ የሱዳን ባለስልጣናት ጨምረው ገልጸዋል። የሁለቱ ተቀናቃኝ ጀኔራሎች ማለትም የአገሪቱ ጦር ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን እና ሄመቲ በመባል የሚታወቁት የፈጥኖ ደራሽ ኃይሉ አዛዥ ጀኔራል መሐመድ አምድ ዳጋሎ ተወካዮች ጦርነቱ ከተጀመረበት መያዝያ ሰባት ወዲህ ፊት ለፊት ሲገናኙ የዛሬው የመጀመሪያው ነው ተብሏል። በሱዳን እየተካሄደ ባለው ግጭት በመቶ የሚቆጠሩ ሰዎች ሲገደሉ የተባበሩት መንግስታት ድርጅት እንደሚለው ደግሞ 334000 ሰዎች በአገር ውስጥ ሲፈናቀሉ ከመቶ ሺህ በላይ ሰዎች ደግሞ አገሪቱን ጥለው ወደ ጎረቤት ሀገራት ሸሽተዋል። በኮንጎ ዴሞክራሲያዊ ሪፐብሊክ በደረሰ የጎርፍ አደጋ አንድ መቶ ሰባ ሰዎች ህይወታቸውን አጥተዋል ሲሉ ባለሥልጣናት ትናንት አስታውቀዋል። በደርዘን የሚቆጠሩ ሰዎች ደግሞ የደረሱበት አልታወቀም ተብሏል። በመቶ የሚቆጠሩ ቤቶች በጎርፉ ተወስደዋል። የሟቾች ቁጥርም ከተጠቀሰው በላይ ሊሆን ይችላል ተብሏል። በአደጋው የሞቱትን ለማሰብ ሰኞ ብሔራዊ የሐዘን ቀን እንደሚሆን የኤኤፍፒ ዘገባ አመልክተዋል። በሌላ በኩል ሰሞኑን በሩዋንዳ የጣሉ ዝናብ ያስከተለው ጎርፍና የመሬት መንሸራተት የ131 ሰዎችን ህይወት ከቀጠፈ በኋላ ለወደሙ መሠረተ ልማቶች መጠገኛ አንድ መቶ ሚሊዮን ዶላር አገሪቱ መድባለች። ዘጠኝ ሺህ የሚሆኑ ሰዎችን ካለመጠለያ ባስቀረው አደጋ የት እንደደረሱ እስካሁን ያልታወቁ በርካታ ሰዎችም አሉ ተብሏል። አምሳ የሚሆኑ ትምህርት ቤቶችም ወድመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩክሬንን ሚሳኤል ክሪሚያ ውስጥ መታመጣሏን ሩሲያ ዛሬ አስታውቃለች። ዩክሬን ከፍተኛ የመልሶ ማጥቃት እርምጃ እንደምትወስድ በመነገር ላይ ባለበት በዚህ ወቅት ሩሲያ ከዩክሬን የተተኮሰ ነው ያለችውን ባሊስቲክ ሚሳኤል ከክሪሚያ ሰማይ ላይ መትቼ ጥያለሁ ብላለች። ሩሲያ ክሪሚያን ከዘጠኝ ዓመታት በፊት ከዩክሬን ቆርጣ ወደ ግዛቷ መቀላቀሏ ይታወሳል። በሚሳኤሉ የተጎዳ ሰውም ሆነ ንብረት የለም ሲሉ የክሪሚያ ገዢ ሆኖ በሞስኮቭ የተሾሙት ሰርጌይ አክሲዮኖቭ ተናግረዋል። በሌላ በኩል የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነር አዛዥ ወታደሮቻቸው ተቆጣጥረው የሚገኙትን የባክሙትን ከተማ ለቼቼኑ መሪ ራምዛን ካዲሮቭ ለማስረከብ ሞስኮቭ ፍቃድ እንድትሰጣቸው ዛሬ ጠይቀዋል። ወታደሮቻቸው ካለ በቂ መሳሪያ ስለሚዋጉ አላስፈላጊ ሕይወት እየከፈሉ በመሆናቸው እና ከሩሲያ ወታደራዊ አዛዦች ትብብር ተነፍጎኛል በሚል ባክሙትን ከጥቂት ቀናት በኋላ ለቀው እንደሚወጡ የዋግነሩ መሪ የቭጌኒ ፕሪጎዚን ትናንት አስታውቀው ነበር። በሌላ ዜና የክሬምሊን ደጋፊ ነው የተባለ እና ዛካር ፕሪለፒን የተሰኘ ጸሐፊ በመኪና ላይ በደረሰ ፍንዳታ ጉዳት ከደረሰበት በኋላ ባለስልጣናት የሽብር ምርመራ እንዲደረግ አዘዋል። በፍንዳታው የአንድ ሌላ ግለሰብ ህይወት ማለፉም ታውቋል። በፍንዳታው ሩሲያ ዩክሬንን ተጠያቂ አድርጋለች። በክሬምሊን ላይ ሊፈጸም የነበረ የድሮን ጥቃት አክሽፍ ያለው ስትል ሩሲያ በሳምንቱ መጀመሪያ ላይ አስታውቃ ነበር። የድሮን ጥቃት ሙከራው የመጣው ከዩክሬን ነው ስትል ሩሲያ በድጋሚ ይከሳለች። በመጨረሻም አድማጮች የእንግሊዙ ንጉሥ ቻርልስ በዓለ ሲመት ዛሬ በደማቅ ስነ ስርዓት ተከናውኗል። በእንግሊዝ በዓለ ሲመት ሲከናወን ከሰባ ዓመታት በላይ ለመጀመሪያ ጊዜ መሆኑ ነው። የንጉሥ ቻርለስ እናት የሆኑት ንግሥት ኤልሳቤት ለሰባ ዓመታት ዙፋኑ ላይ ከቆዩ በኋላ ባለፈው ጳጉሜ ሕይወታቸው ሲያልፍ ልጃቸው ቻርለስ ወዲያውኑ ዙፋኑን ወርሰዋል። ንጉሥ ቻርለስ 22 ኪሎ ግራም የሚመዝነውንና ከ6661 ጀምሮ ጥቅም ላይ ሲውል የነበረው ዘውድ ተጭኖላቸዋል። በተለያዩ ውድ ጌጦች የተዋበ ነበር። ባለቤታቸው ካሚላም ዘውድ ጭነው ለንጉሱ ጎንበስ በማለት አክብሮት አሳይተዋል። የብዙዎች ጥያቄ የነበረው በብዙዎች ጉዳዮች ከቤተሰቡ ጋር ተቃቅሮ በአሜሪካ ካሊፎርኒያ የሚኖረው የንጉሱ ሌላው ልጅ የቀድሞው ልዑል ሃሪ በበዓለ ሲመቱ ላይ ይገኝ ይሆን የሚለው የነበረ ቢሆንም ሃሪ በበዓሉ ላይ ተገኝተዋል። ታላቅ ወንድሙ ዊሊያም በጉልበቱ በመንበርከክ ለንጉሥ አባቱ ታማኝነቱን አሳይተዋል። የበዓለ ሲመቱ ሌሎች ክንዋኔዎች ነገም እንደሚቀጥሉ ታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። ዝግጅቶቻችን በቪኦኤ አማርኛ ድረገጽ እንዲሁም ደግሞ በሳተላይት በአጭር ሞገድ 19 ሜትር ባንድ ላይ በ15660 ኪሎ ኸርዝ በ25 ሜትር ባንድ ላይ በ11610 እና በ1207 ኪሎ ኸርዝ እንድትከታተሉ እንጋብዛለን። ለምሽቱ ወደያዝናቸው ዘገባዎች እንሻገር። በኢትዮጵያ በከፍተኛ ሁኔታ እየተሰራጩ ያሉ ሀሰተኛ መረጃዎች እና የጥላቻ ንግግሮች ባለፉት ጥቂት ዓመታት ለተቀሰቀሱ የብሔርና የሃይማኖት ግጭቶች ከፍተኛ አስተዋጽኦ ከማድረጋቸው በተጨማሪ ሰብአዊ መብቶችን በማፈን ለዲሞክራሲ ትልቅ ጠንቅ እየሆኑ መምጣታቸውን የብዙሀን መገናኛ ባለሙያዎች እና አጥኚዎች አስታወቁ። በተለይም በማህበራዊ መገናኛ ዘዴ የሚሰራጩ ሀሰተኛ መረጃዎች ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎዎችን እየገደቡ መሆኑን ያሰመሩበት ባለሙያዎቹ ማህበረሰቡ ትክክለኛ መረጃ የማግኘት መብቱን በማፈን ሰብአዊ መብቶችና ዴሞክራሲን ለአደጋ ዳርገዋል ብለዋል። ሀሳብን በነፃነት የመግለጽ መብት የሰብአዊ መብቶች ሁሉ አንቀሳቃሽ ነው በሚል መሪ ቃል በዚህ ሳምንት በመላው ዓለም የተከበረው የፕሬስ ነጻነት ቀን አስመልክቶ ባለሙያዎችን ያነጋገረችው ስመኝሽ የቆየ ተከታዩን ዘገባ አሰናድታለች። በበርካታ የኢትዮጵያ ጋዜጠኞች፣ ማህበራዊ አንቂዎችና የተለያዩ ባለሙያዎች አይን ማህበራዊ ሚዲያ የተለያዩ ሀሳቦች በመከባበር ይንሸራሸሩበት ደርዝ ያለው ውይይት ይደረግበትና ማህበረሰቡን የሚጠቅሙ ዘመቻዎች ይካሄዱበት የነበረው ከ206 ዓ ም በፊት በነበሩት ጥቂት ዓመታት ነው። በወቅቱ የሀገሪቱን ማህበራዊና ኢኮኖሚያዊ ጉዳዮችን በመዳሰስ ሰብአዊ መብት እንዲከበር የመረጃ ነጻነት እንዲኖርና ዜጎች ሀሳባቸውን በነጻነት እንዲገልጹ በማበረታታት ንቁ ተሳታፊ ከነበሩ ሰዎች አንዱ ከፍተኛ ተወዳጅነት አግኝቶ የነበረው አዲስ ነገር ጋዜጣ ባልደረባ ና የኢኮኖሚ ባለሙያ የሆነው ዘሪሁን ተስፋዬ ሲሆን ከ ስድስት በኋላ ያለውን የኢትዮጵያ ማህበራዊ ሚዲያ አጠቃቅም ከቁጥጥር ውጪ የወጣ ነው ሲል ይገልጸዋል ቁጥጥር የማይደረግበት ሀላፊነት የማይሰማቸው በተለይ ደግሞ በግሩፕ ፖለቲካ ወይም ደግሞ ይሄን ብሔርን ወይም ሃይማኖትን በተመለከተ የሚያቀነቁኑ ግሩፖች ደግሞ እያየሉ መጡ ከሁለት ሺ አስራ አራት አምስት በኋላ ብትመለከችው እንዲህ አይነት ግሩፖች ወይም ቡድኖች እያየሉ መጡ ይሄኛው ስቴጅ ነገሮች እየተበላሹ እንደሆነ የሚያሳይ ነበረ በማህበራዊ ሚዲያዎች መረጃን ከማጋራት በተጨማሪ በቴክኖሎጂ አጠቃቀምና ደህንነት ዙሪያ ለበርካታ ጋዜጠኞችና ማህበራዊ አንቂዎች ስልጠና ይሰጥ የነበረው ዘሪሁን በተለይ ባለፉት አምስት ዓመታት ውስጥ የሚታየው አጠቃቀም አደገኛ አቅጣጫ የያዘ መሆኑንም ያስረዳል። በዚህ ወቅት የሶሻል ሚዲያው እየሆኑ ምንድን ነው እየሆነ የመጣው ስርዓት የሌለው መልካም መረጃዎች ወይ እውነተኛ መረጃዎች ከማውጣት ይልቅ ሀሰት የበለጠ ቦታ የሚይዝበት በቡድን እውነት የሚጨፈለቅበት እና ሀሰትና እውነትን የማይለይበት መድረክ ሆነ። በዚህም ሀሰትን የሚያራግቡ ሰዎች የበለጠ ተደማጭነት እያገኙ ሀቅ ይዘው የሚንቀሳቀሱ ሚዲያዎች የሆኑ ግለሰቦች የሆኑ እየተዋጡ መጡ። ዘሪሁን በየጊዜው በሚለዋወጠው ቴክኖሎጂ እና ማህበራዊ ሚዲያዎች አማካኝነት በአስደንጋጭና በከፍተኛ ፍጥነት በሚሰራጨው ሀሰተኛ መረጃዎች ምክንያት ተስፋ ቆርጠው ራሳቸውን ከሚዲያ ካራቁ በርካታ ግለሰቦችና ባለሙያዎች መካከል አንዱ ነው። ምክንያቱን ሲገልጽም የመታፈን ስሜት እየተሰማኝ በመምጣቱ ነው ይላል። ሉል ተስፋ የምጥልበት መድረክ ነበረ በተለይ ደግሞ እንደ ኢትዮጵያ ላሉ ታዳጊ አገሮች ያለው ጠቀሜታ ሉል ድርጅ ግዙፍ ነው ነገር ግን ቅድም በጠቀስኩልሽ ምክንያቶች ያ ተስፋ እየተሸረሸረ እየተሸረሸረበት እኔም ብቻም ሳይሆን ሌሎች ቡድኖችንም ወይም ሌሎች ግለሰቦችንም እንዲሁ ቅሬታ እየፈ ዝም በሉ ማለት ነበረ ጎልፎም ተርፎ ነው። በዚህ መንገድ ብናየው ይሻላል። የምንድን ሰዎች ጨለምተኛ ማለት ይሄ መድረክ ለካ የኔ አይደለም እንድት የሚያደርግ ነበረ። ስለዚህ ተጽዕኖ የነበረሽ እንቅስቃሴ ይወስነዋል። ልክ እንደ ዘሪሁን በማህበራዊ ሚዲያ የሚታየውን ማህበረሰብን ጽንፍ ወደ ያዙ ተቃራኒ አቅጣጫዎች የሚስቡ ሀሰተኛ ትርክቶችና የጥላቻ ዘመቻዎች መቋቋም አቅቷቸው እራሳቸውን ከማህበራዊ መገናኛ መድረኮች ብቻ ሳይሆን ከአጠቃላይ የሕዝብ እይታ የሰወሩ ባለሙያዎች፣ ምሁሮች፣ ጥናት አጥኚዎችና የሚዲያ ባለሙያዎች በርካቶች ናቸው። ለተለያዩ የውጭ ሚዲያዎች ዘጋቢና በድህረ ገጽ አማካኝነት የሚሰራጩ የተሳሳቱ መረጃዎችን ለመዋጋት የተቋቋመው ኢትዮጵያ ቼክ መስራች ኤልያስ መሰረትም በማህበራዊ ሚዲያዎች አማካኝነት ደረሱብኝ በሚላቸው ዘመቻዎች ስም ማጥፋትና ማስፈራራቶች ምክንያት ለወራት ራሱን ለማግለል ተገድዶ እንደነበር ያስታውሳል። በተለይ የኢትዮጵያ የዚህ ጦርነት የጀመረ ጊዜ ኖቬምበር ሁለት ሺህ አካባቢ ጋዜጠኞች ላይ በተለይ የውጭ ሀገር ሚዲያ ላይ የሚሰሩ ጋዜጠኞች ላይ ከፍተኛ ንብረብ ሲደረግ ነበር። ያው በኋላ ላይ እውነቱ የተገኙ ነገር ግን ለምሳሌ ትግራይ ስ ሴቶች ተደፈሩ ሲባል፣ ሰዎች ተፈናቀሉ ሲባል፣ ሰዎች ተገደሉ ሲባል እነዚህ ሚዲያዎች እኔ የምሰራበት የነበረው ስሬትረስን ጨምሮ የውጭ ሀገር ሚዲያ ቅጥረኞች ናቸው በመባል በጣም ከፍተኛ የስም ማጥፋት ዘመቻ በተለይ የፕሮ ገቨርመንት አክቲቪስቶች ሲካሄድ ነበረ። በኋላ ላይ እንግዲህ በመንግስት መሄድ አምኖበት መግት የተሰጠበት ጉዳይ ሆኖ ተገኝተዋል እና በዛን ጊዜ ምንድነው በተለይ የተደረገው በጣም በኮርዲኔት በሆነ መልኩ የተወሰኑ ግለሰቦች ለምሳሌ መስሌን በመለጠፍ ሲፈርና እንደዚህ አይነት እንቅስቃሴ ሲደረጉ ነው ጊዜ ማህበራዊ ሚዲያ ላይ እንደተጠቀመ ሰው ያየሁት የተማርኩት ነገር እሱ ነው። ስለዚህ በዛ መሰረት ለአንድ ለስድስት ወር ማህበራዊ ሚዲያ ከመጠቀም ተቆጥቤ የነበረ አቁሜ ነበርኩ ሙሉ። ከእውነተኛ መረጃዎች ይልቅ ሀሰተኛ መረጃዎች በከፍተኛ ፍጥነት እንደሚሰራጩ ጥናቶች ያሳያሉ። ለምሳሌ ዩናይትድ ስቴትስ የሚገኘው ኤምአይቲ የተሰኘው የቴክኖሎጂ ተቋም በትዊተር ላይ ባካሄደው ጥናት ከእውነተኛ መረጃዎች ይልቅ ሀሰተኛ መረጃዎች በድጋሚ ትዊት የመደረግ ወይም የመዘዋወር እድላቸው ሰባ ከመቶ መሆኑንና እውነተኛ ዘገባዎች ሰዎች ጋር ለመድረስ ስድስት እጥፍ ያክል ጊዜ እንደሚወስዱ አመልክቷል። ፌስቡክንና ሌሎች ማህበራዊ ሚዲያዎችን ላለፉት 15 ዓመታት የተጠቀመው ኤልያስ እየተባባሰ የሄደው የጥላቻ ንግግርና የሐሰተኛ መረጃ ስርጭት ሰዎች በነጻነት ሀሳባቸውን እንዳይገልጹና በተለያዩ ጉዳዮች ላይ እውቀት ያላቸው ሰዎች የሚደርስባቸውን ጥቃት በመፍራት ከመናገር እንዲቆጠቡ እያደረጋቸው ነው ይላል። በጣም በርካታ ሰዎች በእኔ በግሌም ኮንታክት ማድረጋቸው ከዛም በተጨማሪ ኢትዮጵያቸው የክልል የምሰራበትን የመረጃ ማደረግ ዲስክ ላይ ኮንታክት የሚያደርጉ ሰዎች አንዳንዶቹም ዜና ይሰራንባቸዋሉ እና የታፈኑ ሰዎች መናገር እንዳይችሉ ሆነው የተለያዩ ዘመቻ ሲደረግባቸው የነበሩ በግለሰብ ደረጃ ብቻ ሳይሆን፣ በነገራችን ላይ በአጠቃላይ በብሄር ደረጃ ለምሳሌ ሊሆን ይችላል፣ በሃይማኖት ደረጃ ሰዎችን ዝም ማስባል የመናገር መብታቸውን የመገደብ እንቅስቃሴዎች ይካሄዳሉ እና ከዛ ጋር ተያይዞ በጣም በርካታ አንዳንዶቹም አፀያፊ ሊባሉ የሚችሉ ከዛም በላይ ደግሞ ህገወጥ የሆኑ መብቶችን የሚጥሱ እንቅስቃሴዎች ማህበራዊ ሚዲያ ላይ ሲደረጉ ይታያል። ዘሪሁንም በበኩሉ ሆን ተብለው የሚሰራጩ ሀሰተኛ መረጃዎች የሰብአዊ መብት ተቋማትንና የሲቪል ማህበረሰቦችንም ስም ለማጥፋት ጥቅም ላይ የሚውሉ በመሆናቸው ማህበረሰቡ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በአግባቡ እንዳይሰሙ ብቻ ሳይሆን እንዲባባሱም የራሱን አስተዋጽኦ እያደረገ ነው ይላል። ኢትዮጵያ ውስጥ ያለው አጠቃላይ ማህበራዊ ክስረት፣ የፖለቲካ ክስረት እንዲሁም የኢኮኖሚያዊ ክስረት የሰብአዊ ጥሰቶች መንገላታት መፈላቀል ግድያዎች እንግዲህ በየለቱ የምንሰማቸው ናቸው እነዚህ ነገሮች ለእውነት በቆመ ሚዲያ ወይም ግለሰብ በተገቢው መልክ ሪፖርት መደረግ ያለባቸው ናቸው ነገር ግን ይህንን ሂደት አበላሸው በተለይ ባለፉት አምስት አመታት ቢያንስ እንኳን ዲያስፖራው ነጻነት የነበረው በአንጻር ሶሻል ሚዲያውን የማህበራዊ ድረገጾችን በነጻነት ይጠቀማል፣ መብቱንም በደንብ ያውቃል የምትዩ ራሱ ባለፉት አምስት ዓመታት ውስጥ ሙሉ ለሙሉ ለሌላ ኃይል የመገበር ያህል ነበረ። ስለዚህም ማሰማት የሚገባልን ያህል እንዳናሰማ ሆነን ሐሰተኛ መረጃ ስርጭት እንደ ጤና የመሳሰሉ በተባበሩት መንግስታት ድርጅት ሁለንተናዊ የሰብአዊ መብቶች ተብለው የተቀመጡ መብቶችንም አደጋ ላይ ጥሏል። ለምሳሌ በድረ ገጽ ላይ ከሚጋሩ የጤና ዜናዎች አርባ ከመቶ የሚሆኑት ሐሰተኛ መረጃዎች መሆናቸውን ሳይንሳዊ ጥናቶችን የሚያሳትመው ሳይንስ ዳይሬክት አስታውቋል። ይህ ሁኔታ ሰዎች ለመሰረታዊ ጤናቸው አስፈላጊ የሆኑ መረጃዎችን እንዳያገኙና ሕይወታቸው አደጋ ላይ እንዲወድቅ አድርጓል ይላል ዘሪሁን። በጣም የሀሰት መረጃዎች በኮቪድ ታይም ላይ ይሰራጩ ነበር። አሁንም እየተሰራጩ ነው ው ትክክለኛውን መረጃ እንዳይይዙ ሰዎች ሆኗል። ለምሳሌ ክትባቱ ላይ ይሰራጩ የነበሩ የሀሰት መረጃዎች ነበሩ። ብዙ ሰዎች መትረፍ የሚችሉ ነበሩ። ነገር ግን የነበረው የሀሰት መረጃ ከእውነተኛው መረጃ በላይ ቀልጦ በመገኘቱ ሰዎች እንዲጭበረበሩ ሆነዋል። ማጣት የማይገባንንም ሰዎች አጥተናል፣ በበሽታው ምክንያት ማለት ነው። ስለዚህ የኢትዮጵያ ብቻ ኬዝ አይደለም። በዓለም አቀፍ ደረጃ እንዲህ አይነት ሶሻል ሚዲያው እየተጫወተ ያለው ኔጌቲቭ ሚና አሉታዊ ሚና ቀላል የሚባል አይደለም። የሐሰተኛ መረጃዎችን ስርጭት ለመቆጣጠር እና ለመዋጋት የሚደረጉ ጥቂት ጥረቶች ቢኖሩም ኦፒአይ አናሊቲክ የተሰኘው የመረጃ አሰባሳቢ ተቋም ከኢንተርኒውስ ጋር በመተባበር በቅርቡ ያካሄደው ጥናት የሚያሳየው ጥረቱ ከችግሩ ጋር ተመጣጣኝ አለመሆኑን ነው። የኦፒአይ መስራች አቶ ዘላለም ግዛቸው እንደገለጹልን እንደ አውሮፓያን አቆጣጠር በ2018ና 2019 በፌስቡክ ላይ ከመቶ ሺህ በላይ ተከታይ ያላቸው አንድ መቶ ሀምሳ ገጾች ላይ የተለጠፉ ከሁለት መቶ ስልሳ ሺህ በላይ መልእክቶች የተጠኑ ሲሆን፣ እነዚህ በድምሩ ከ30 ሚሊየን በላይ ተከታይ ያላቸው ገጾች ሐሰተኛ መረጃን ለመከላከል የሚያደርጉት ጥረት ከቁጥር የሚገባ አይደለም። ትልልቅ ሚዲያዎች እዚህ መቶ ሀምሳ አካውንት ውስጥ አስገብተናል። የመንግስትም ሆኑ የግል ሚዲያዎች ግለሰቦች እንደዚህ ና የሁሉ ከፍተኛ ፎሎወር ኖሯቸው ወደ ሰላሳ ሚሊዮን በጋራ ያረጉት ኢፈርት በዚህ ጉዳይ ላይ ውይይቱን ለማምጣት በጣም አነስተኛ ነው፣ ከሚጠበቀው በታች ነበር። እና ይህም ለማሳየት ነው የመንግስት ሚዲያ ተሰሚነት ያላቸውን ብዙዎቹ ያላቸው ስራ እዚህ ላይ በጣም አነስተኛ እንደሆነና፣ ይሄ ግን ሞቢላይዝ ቢደረግ ምናልባት ስላስተኛ መረጃ ያለው አዌርነስ ለህብረተሰቡ በደንብ ማድረስ ይቻላል የሚል እንደ ሪኮመንዴሽን ከዛ ወስተናል። አቶ ዘላለም አክለው ሀሰተኛ መረጃን የመከላከል ጥረቱን አዳጋች የሚያደርገው ደግሞ ሀሰተኛ መረጃዎች የሚደርሳቸው ሰዎችና በማስተካከያነት የሚወጡትን ትክክለኛ መረጃዎች የማያገኙ መሆናቸው ነው ይላሉ። ኤልያስም በዚህ ይስማማል። አንድ መቶ ሀምሳ ሺህ ተከታዮች ያሉት ኢትዮጵያ ቼክ የሚያወጣቸው መረጃዎች በሚሊዮን የሚቆጠሩ ሰዎች ጋር በአንድ ጊዜ የሚደርሱ ሀሰተኛ መረጃዎችን የመዋጋት አቅሙ ውሱን በመሆኑ ኢትዮጵያ ውስጥ ብቻ ከ ዘጠኝ ሚሊዮን በላይ ተጠቃሚ ያለውን ፌስቡክ ጨምሮ ሌሎችም ግዙፍ የቴክኖሎጂ ተቋማት የራሳቸውን የቁጥጥር እርምጃ ሊወስዱ ይገባል ይላል። አንደኛ የአስተኛ መረጃ እና በጣም አደገኛ የሆኑ መልዕክቶች ሲተላለፉ ሞኒተር ሊያደርጉላቸው የሚገቡ በቂ የሆኑ ሞኒተር ካፓሲቲ ሊኖር ይገባል ብዬ አስባለሁ። ምን ያህል ሰዎች ኢትዮጵያ ውስጥ አለው መረጃው የለኝም። ሜታም ሊናገር ፈቃደኛ አይደለም። ብዙ ጊዜ ከሜታ ጋርም በአንዳንድ ጉዳዮች ላይ እንገናኛለን እና በቂ የሆኑ በሁሉም የኢትዮጵያ ቋንቋዎች እንኳን ባይሆን፣ በጣም በበርካታ ተጠቃሚ ባላቸው ቋንቋዎች መረጃዎች ሲሰራቸው ቶሎ ብለው እርምጃ መውሰድ መቻል አለባቸው። ይሄ ነገር ሳይደረግ ቆይቶ የተከሰቱ አንዳንድ ምሳሌዎችንም መጥቀስ ይቻላል። በጣም አደገኛ የሆኑ ምልክቶች ይሰራጩ፣ ዝም ተብሎ ከአራት ከአምስት ቀን በኋላ ህዝብ ሲጫጫው የሚያነሱት ነገር አለ። ግን ከሁሉም በላይ በሰዎች የሚከናወን የመረጃ ሞኒተሪንግ ያስፈልጋቸዋል። አደገኛ ምልክቶች ግደለው፣ ፍለጠው፣ እዚህ ቦታ ላይ ሄድ የተባለ ማህበራዊ ሚዲያ ላይ በግልጽ ጥሪ ሲካሄድ እንደነበረ እናስታውሳለን እና ማህበራዊ ሚዲያዎች በርካታ ቢሊዮን ዶላሮችን በአመት ትርፍ የሚያጋብሱ ተቋማት ናቸው። የገንዘብ እጥረት የለባቸውም። ትልቅ ኃላፊነት አለባቸው ብዬ አስባለሁ። ከዚህ በተጨማሪ ህብረተሰቡ የመረጃ አጠቃቀም ክህሎቱን ከፍ የሚያደርጉ ስራዎች ሊሰሩና ሐሰተኛ መረጃንና የጥላቻ ንግግሮችን ለመቆጣጠር የወጣው ህግ ግለሰቦችን ለማጥቃትና የመናገር ነጻነትን ለመገደብ ከመዋል ይልቅ በአግባቡ ለታሰበለት ዓላማ ጥቅም ላይ እንዲውል ማድረግ እንደሚገባ ባለሙያዎቹ መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። ከኢትዮጵያ ልዩ ልዩ ከተሞች የተሰበሰቡ ወጣቶች የተሳተፉበት አውደ ትርኢት ወይም ፌስቲቫል ባለፈው ቅዳሜና እሁድ በአዲስ አበባ ተካሂዷል። በወጣቶች ላይ አተኩሮ የሚሰራውና በዩናይትድ ስቴትስ ድጋፍ የሚከናወነው የከፍታ ፕሮጀክት አካል የሆነው ይኸው አውደ ርዕይ ወይም ፌስቲቫል ስኬታማ ወጣቶች ልምዳቸውን ያካፈሉበት ሲሆን የመዝናኛ ዝግጅቶችም ለእይታ ቀርበውበታል። በአውደ ትሪቱ መክፈቻ ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ ጄኮብሰን እንዲሁም የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ለወጣቶች ملك تاست الالفاي ኬኔዲ አባታ የፌስቲቫሉን ተሳታፊዎች አስተያየት በማካተት ተከታዩን ዘገባ አሰናድቷል። ኢትዮጵያውያን ወጣቶች ልምድ የሚለዋወጡበት እንዲሁም በሚመለከታቸው የተለያዩ ጉዳዮች ላይ የሚወያዩበት ከፍታ የወጣቶች ፌስቲቫል ቅዳሜና እሁድ በአዲስ አበባ በሚገኘው ሚሊኒየም አዳራሽ ተካሂዷል። የወጣቶችን የተለያዩ ችግሮች ለመቅረፍ ታስቦ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የገንዘብ ድጋፍ የሚከናወነው የከፍታ ፕሮጀክት አንዱ አካል በሆነው በዚህ የወጣቶች ፌስቲቫል ላይ የፈጠራ ባለሙያዎችና በተለያዩ የንግድ ዘርፎች የተሰማሩ ስኬታማ ወጣቶች ምርቶቻቸውን የሚያቀርቡበት የንግድ ትርኢትም ተካሂዷል በተጨማሪም የቴክኖሎጂ ውጤቶች እንዲሁም የስዕልና ፎቶ አውደ ርዕይም ለፌስቲቫሉ ታዳሚያን የቀረበ ሲሆን ቅዳሜ በመክፈቻ ዕለት የተገኙት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ና ሌሎችም ታዳሚያን ጎብኝተዋል የተለያዩ የቆዳ ውጤቶችን እያመረ ተከፈተ ለገበያ የሚያቀርበው ወጣት ሱራፌል ማስረሻ ከፌስቲቫሉ ተሳታፊዎች አንዱ ነው። አጠቃላይ የቆዳ ምርቶች ነው ይዤ የቀረብኩትኝ፣ የሴትም የወንድም ሌዘሮች ይገኛሉ። ይሄንን ስራ የጀመርኩትኝ ዋናው ፊልድ የተማርኩበት ኮንስትራክሽን ላይ ነው። በየሆን አጋጣሚ አለመሳካቶች ሲመጡ አጠገቤ ጋር ዙሪያ ላይ ማን ነው እስቲ ስራ እየሰራ ያለው የእጅ ሙያ አል ያለው ሰው ብዬ ሳይ አባቴ ይህንን ስራ ይሰራል ማለት ነው። ስለዚህ በእኔ በኩል እንዲቀጥል አድርጌዋለው ማለት ነው። ሲቀጥል ደግሞ ወጣቱን ደግሞ እኔ ሞቲቬት አድርጌ እንደዚህ አይነት ስራዎችን እንዲገቡ ከራሴም አልፌ ሌሎችን ስራ ፈጠራ እየፈጠርኩኝ ነው ያለሁት። ለወጣቱ ደግሞ ምንድነው እንትን የምለው መሰለ፣ እኛ በምንፈልገው ነገር የማይሳካ ነገሮች አሉ። ላይሳካ ይችላል። መጀመሪያ ላይ እኔ የማስበው ወዲያ ሚሊየን ነው የማስብ የነበረው ግን ያ ነገር ፌል በማረጉ ነው አሁን ወደዚህ ስራ ውስጥ ደግሞ ዞር ብዬ ወደ ሱስ ውስጥ ከመግባት አጠገብ ጋር ያለውን ሰዎችን ምን አይነት ቢዝነስ ላይ ናቸው ምን አይነት የእጅ ሙያ አላቸው ብሎ ብር ሳያስብ ሄዶ መማር ቢችል ነገ ላይ ዝም ብሎ ሳያስበው ተኝቶ እቤቱ ብር ይመጣለታል ማለት ነው። እንደዚህ ቢያደርጉ አሪፍ ነው እና ድሪም ደግሞ የግዴታ ያስፈልጋል። አሁን የኔ ድሪም አለኝ። ድሪሜ ፈርስት ሌቭል ኮንትራክተር ኢን ኢትዮጵያ ነው። ኢየሩሳሌም ቀና ደግሞ ናስና ብርን ጨምሮ የተለያዩ የተፈጥሮ ግብአቶችን በመጠቀም ጌጣጌጦችን እየሰራች ለገበያ ከማቅረብ ባለፈ ለችግረኛ እናቶችም የስራ እድል መፍጠሯን ትገልጻለች። ከልጅነቴ ጀምሮ የክራፍት ወይ ደግሞ ወደ ጥበብ ሞክር ነበረ። በአንድ ወቅት ኮሌጅ ላይ የራሴን የኮሌጅ ገንዘብ ለመክፈል ስፈልግ ስሞክር ነው ይህን ስራ መስራት የጀመርኩት። ከዛ በኋላ ሎካል ኢንተርናሽናል ጆጅ ተቀጥሬ ሰርቼ ነበረ። ከዛ ደግሞ ይሄ ፓሽኑ ስላለኝ መልሼ ወደዚህ ስራ መጣሁኝ ማለት ነው። ከዛ ግን የራሴ ስቶሪ ጋር ይገናኛል መልሶ ይህ ነገር፣ ብቸኛ እናት ነበረችኝ ስታሳድገኝ ሰፈር ስታደረግ አይ ነበር እና፣ እነሱን ተመልሶ ከእሷ ያገኘት የክራፍት ስኪል ስለሆነ ተመልሶ እነሱን ማገዝ ፈልግ ነበር። ስለዚህ ምንድን ያደረኩት ብቸኛ እናቶችን ቀበሌዎች ጋር አድርገን ፓርትነር አድርገን እንዲሰበስቡልኝ አድርጌ ከዛ ለእነሱ ትሬኒንጉን፣ ይህም ብቻ ሳይሆን ሶፍት ስኪል የምንሰጣቸዋለን። ስለዚህ ከእነሱ ጋራ ነው የምንሰራው ብቸኛ እናት ሆኖ ብቻቸው ልጆቻቸው የሚያሳድጉ እና የኢኮኖሚ ችግር ውስጥ ያሉ ሴቶችን ነው የምናግዘው፣ ያናደርጋለን እናደርጋለን። ከዛ በራሳቸው ቢዝነሱን የሚቀጥሉበት መንገድን መፍጠር ከፈለጉ ደግሞ ከሊሉያን ጋ እኔ ብራንድ ሊሉያን ይባላል። ከሊሉያን ጋር የሚቀጥሉበትን መንገድ መፍጠር ነው ሀሳቡ ማለት ነው። ከነዛ እናቶች ጋር እንሰራለን። ከ17 ከተሞች የተሰባሰቡ ከ10 ሺህ በላይ ወጣቶች በተገኙበት በፌስቲቫሉ መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ተከታዩን መልእክት አስተላልፈዋል። ዛሬ ጠዋት ከእናንተ ጋር እዚህ በመሆን በጣም ደስተኛ ነኝ። አንዳንድ ጊዜ የዛሬ ወጣቶች ለሀገር የወደፊት ተስፋ ናቸው እንላለን። እኔ ግን እላለሁ እናንተ ወደፊት ወይም ነገ ሳይሆን አሁን ላይ የኢትዮጵያ ሕዝብ ዋነኛ ክፍል ናችሁ። ለሀገሩ ከእናንተ በላይ ኃይል ያለው የለም። ለኢትዮጵያ ልማት፣ ሰላምና ብልጽግና ትልቁ ኃይል እናንተ ናችሁ። ኢትዮጵያ በአፍሪካ ቀንድ ለሚገባት የመሪነት ሚና በአፍሪካና በዓለም ለሚኖራት ስፍራ ትልቁ ሞተር ናችሁ። ይህ የሁለት ቀናት ቆይታ ግባችሁን እንድታሳኩ ይረዳችኋል ብዬ አምናለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ደግሞ ወጣቶች የሽግግር ምዕራፍ የሆነውን የወጣትነት ጊዜያቸውን በጥንቃቄ ሊያሳልፉ ይገባል ብለዋል። ወጣቶች፣ የወጣትነት እድሜያችሁ ህይወት ልታሳውቃችሁ የሚገባችሁ የእውቀትና ጥበብ ጥ የምትደርሱበት እድሜ ብቻ ሳይሆን ወደዚህ የእውቀት ሙላት የምትደርሱበት የሽግግር የህይወት ምዕራፍ ነው መሆኑን አውቃችሁ ይህንን ምዕራፍ በከፍተኛ ጥንቃቄ፣ በማስተዋል፣ በትዕግስት በማለት ለበለጠ ስኬት የምትዘጋጁበት እንደሆነ በማወቅ በአግባቡ ጊዜያችሁን፣ እውቀታችሁን እንድትጠቀሙ አደራዬ የጠበቀ ነው። ወጣቶች ሁለንተናዊ ለውጥ ላይ የሚሰራው የከፍታ ፕሮጀክት የገንዘብ ስፖንሰር የሆነው የዩኤስአይዲ የኢትዮጵያ ሚሽን ዳይሬክተር ሺን ጆንስ ድርጅቱ መሰል ወጣት ተኮር ተግባራትን መደገፉን እንደሚቀጥል ለአሜሪካ ድምፅ ገልጸዋል። ዩኤስአይዲ ከኢትዮጵያ ወጣቶች ጋር በመተባበሩና ከሁሉም የሀገሪቱ ክፍሎች ወጣቶች የመሰባሰብ እድል የሚያገኙበትን የመቻቻልና አንድነት የሚፈጥሩበትን ሀሳብ ስፖንሰር በማድረጉ በእውነት ኩራት ይሰማዋል። ዩኤስኤአይዲ የከፍታ ፕሮጀክት የሚሰራቸው ስራዎች ስፖንሰር ነው። ይህ ከኢትዮጵያ ሕዝብና መንግስት ጋር ያለንን ትብብርም የሚያንጸባርቅ ነው። በትንሽ የአሜሪካ ገንዘብ ድጋፍ ከ10 ሺህ በላይ ወጣቶች ተሰባስበው ማየት የሚያኮራ ነው። ወጣቶች ለቢዝነሳቸውና ለማህበረሰባቸው ብልጽግና በጋራ መስራታቸው እንዲቀጥሉ ጥሪ አቀርባለሁ። ይሄን መሰል ተግባራት እየጎለበቱ እንዲሄዱም እኛም ድጋፋችንን እንቀጥላለን። የከፍታ ፕሮጀክትን የሚመራው አምሬ ፌልዝ አፍሪካ የተባለ መንግስታዊ ያልሆነ ድርጅት ሲሆን የፕሮጀክቱ ኃላፊ ቻላቸው ጥሩነህ እንዳሉት ፕሮጀክቱ አራት ዋና ዋና አገልግሎቶችን ይሰጣል። እነዚህም ከትምህርት ውጭ ላሉ ወጣቶች መሰረታዊ የማንበብና መጻፍ ክህሎትን ማዳበር፣ የወጣቶች የተቀናጀ የስነ ተዋልዶ ጤና፣ የወጣት ማዕከላት እድሳትና ግንባታ እንዲሁም የፋይናንስ አገልግሎት ናቸው። በተጨማሪም ወጣቶች ልምድ የሚለዋወጡባቸው ፌስቲቫሎች በተለያዩ ከተሞች የሚካሄዱ ሲሆን የ አዲስ አበባ ፌስቲቫል ሮፍናንን ጨምሮ የተለያዩ አርቲስቶች በተሳተፉበት የሙዚቃ ድግስም ደምቋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ዝግጅታችን ይቀጥላል። ጨለማ የመማሪያ ክፍሎች፣ የተጨናነቁ የትምህርት ቤት ወንበሮች፣ ደረጃቸውን ያልጠበቁ የመጸዳጃ ቤቶች በተማሪዎች የትምህርት አቀባበል ላይ ከፍተኛ የሆነ አሉታዊ ተጽዕኖ የሚያሳድሩ ነገሮች እንደሆኑ ባለሙያዎች ይናገራሉ። በተለይም በኢትዮጵያ በገጠሪቱ የሀገሪቱ ክፍሎች የሚገኙ ትምህርት ቤቶች ያሉባቸውን የግንባታ ችግሮችን በመገንዘብ የተሻሉ ትምህርት ቤቶችን ለመገንባት አይዞን ፋውንዴሽን የተሰኘ ግብረሰናይ ተቋም እየተንቀሳቀሰ ይገኛል። ፋውንዴሽኑ ከመማሪያ ክፍሎች ግንባታ ጎን ለጎንም የሴቶች ንጽህና መጠበቂያ አቅርቦትና እንዲሁም በትምህርት ቤቶች ውስጥ የንጹህ ዋና የመጸዳጃ ቤቶች አቅርቦት እንዲኖርም ይጥራል። የተቋሙን መስራችን አቶ ሻሎም ያቆብንና የተቋምን አጋሮችን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ነሐሴ 2014 ዓ.ም በይፋ ስራ የጀመረው አይዞን ፋውንዴሽን በኢትዮጵያ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ለተማሪዎች ተስማሚና ምቹ እንዲሆኑ ትኩረት አድርጎ እየሰራ ይገኛል። የኪነ ሕንፃ መምህር በሆኑት በአቶ ሻሎም ያቆብ አማካኝነት የተመሰረተው ተቋሙ ትምህርት ቤቶችን ግንባታ ከማሻሻል በተጨማሪም ሌሎች ተያያዥ ተግዳሮቶች ላይ አገልግሎት ይሰጣል። አሁን ባለው ሰዓት ላይ አራት ፕሮግራሞች ላይ ነው የምንሰራው። ከእኔ ጋር ከተለያየ የኢትዮጵያ ኮርነር የተውጣጡ በጣም ደግሞ ቁጥራቸው ጥቂት የሆኑ የውጭ ሀገር ዜጋ ቢኖሩ ኢትዮጵያውያን ወጣቶች ጋር ሆነን ነው ስራዎችን የምንሰራው። ከሁለት መቶ እንበልጣለን በቁጥርና፣ ከነሱ ከእነሱ ጋር ሆነን አራት ነገሮች ላይ ነው የምንሰራው። የመጀመሪያው ኳሊቲ ኤዱኬሽን ላይ ነው ወይም ደግሞ የትምህርት ጥራት ላይ ነው የምንሰራው። ትምህርት ጥራት ሲባል መጀመሪያ ቅድሚያ ሰጠው ወይም እንሰጠዋለን ብለን እየሰራን ያለ ነው እራሱ የመማሪያው ቦታ ኤንቫይሮንመንት መቀየር እንደ ሀገር በቻል ነው አቅም ያሉትን ችግሮች ትምህርት ቤቱን ዲዛይን በነጻ ዲዛይን ከማድረግ አንስቶ ከእንደገና የማማከር ወይም ኮንሰልቲንግ ሰርቪስ ከእንድ ደግሞ አሰባስቦ ቀጥታ ቦታውን መስራት ወይም ትምህርት ቤቱን ገንብቶ ለአካባቢው ማስረከብ በየቦታው እዛ ላይ ነው እየሰራ ነው። ከዛ ጋር ተገናኝቶ ደግሞ ኦልሬዲ ተሰርተው አገልግሎት እየሰጡ ያሉ ትምህርት ቤቶችን አቅም ማጎልበት አቶ ሻሎም አይዞን ፋውንዴሽን በንጹህ ውሃ አቅርቦት እንዲሁም ደግሞ በሴቶች የንጽህና መጠበቂያ አቅርቦትና በሌሎች ተያያዥ ጉዳዮች ላይ አብሮ እንደሚሰራ ይገልጻሉ። በተጨማሪም የወጣቶች እና የሴቶች መርሃ ግብሮችም አሉት ይላሉ። በነገራችን ላይ እነዚህ አራቱ ፕሮግራሞች ተመጋጋቢ ናቸው። አንዱ አንዱን የሚደግፍ ነው። ለምሳሌ ኳሊቲ ኤጁኬሽን ካልች በኋላ እዛው ተማሪዎቹ ሴቶች አሉ። ስለዚህ ውመን ኢምፓወርመንት እዛ ውስጥ ይገባል፣ ሳኒተሪ እና ሃይጂንም እዛ ውስጥ ይገባል። አንዱ ከአንዱ ጋር ሰፖርት የሚደራረጉ ፕሮግራሞች ናቸው። ሁለተኛው ደግሞ ዋሽ ይባላል። ወተር ሳኒቴሽን ና ሃይጂን የሚባለው ፕሮግራማችን ነው። ሳ ላይ እሱ የመጠጡ ውሃ አቅርቦትና ንጽህና ላይ በሀገር ደረጃ ላይ ለመስራት ነው እየተንቀሳቀስን ያለ ነው። ጥናት ጨርሰን ወደ ስራ ልናስጀምር የያዝናቸው ፕሮጀክቶች ውስጥ አንደኛው ለሴቶች ንጽህና መጠበቂያ የሚሆን ማኑፋክቸሪንግ ቦታ አዘጋጅቶ የሚታጠብ ሪዩዜብል የሆነ የማታ የቀን ያለው ከእንደገና ደግሞ ዲተርጀንት ወይም ፈሳሽ ሳሙና አብሮት ያለው ፓኬጅ አምርቶ ገጠር ውስጥ ላሉ ሴቶች ማከፋፈል ላይ እየሰራን ነን። ጥናቱን ጨርሰናል። ከአንዳንድ መንግስት አካላቶች ጋር እየተነጋገር ነው። በቅርብ ላውንች የሚደረጉ የሚጀመሩ ፕሮጀክቶች አሉ፣ ቀጥታ ወደ ተግባር የምንገባቸው ይሄ ያለ። ሶስተኛው ደግሞ ዩዝ ኤንድ ወመን ኤምፓወርመንት ነው። ወጣቶችና ሴቶችን ማጎልበት ወይም ደግሞ የበለጠ ሀይል ማስታጠቅ ላይ ነው የሰራን ያለ ነው። በራሳቸው የሚኮሩ ሀገር የሚጠቅሙ ሰዎች እንዲሆኑ ማገዝ ነው። እዚህ ላይ ቅድሚያ የምንሰጠው ነገር ማይንድሴት በተለያዩ አይነት አይዲዮሎጂዎች ውስጥ ወይም ሀሳቦች የተያዘ ወጣት ካለ ስራው ስራ ሁሉ ጥቅም የለውም ብለን እናስባለን። ስለዚህ ማይንድሴት ላይ እንሰራለን። ከዛ ስኪሎች ላይ ወይም ክህሎት ላይ የክህሎት ስልጠና ላይ በደንብ እንሰራለን። የአይዞን ፋውንዴሽን አብዛኞቹ መርሃ ግብሮች በአሁኑ ሰዓት በበጎ ፈቃደኞች አማካኝነት የሚከናወኑ እንደሆኑ አቶ ሻሎም ይገልጻሉ። በተለያዩ ጊዜያት የሚደረጉ አዶሬዎች ላይ በመሳተፍም በጎ ፈቃደኞችን የሚመለምሉ ሲሆን እስካሁን ድረስም ከ190 በላይ በጎ ፈቃደኛ አባላት ማፍራቱን የተቋሙ ድረገጽ ይጠቁማል። መክሊት ወጋየሁ በዚህ መልኩ ድርጅቱን ከተቀላቀሉ በጎ ፈቃደኞች መካከል አንዷ ናት። መጀመሪያ የተለያዩ እንደዚህ አይነት ኦርጋናይዜሽኖች ራሳቸው የሚያስተዋወቁበት አንድ ዝግጅት ላይ ተሳትፌ ነበርና እዛ ነው ያገኘኋቸው አይዞንም። እና በዛው ተመዝግቤ በዛው ጆይን አልኳቸው ማለት ነው። እና በጣም ደስ ያለኝ እነሱ ትምህርት ላይ እንሰራለን እና እሱኛውን በጣም ደግፋለሁ። ከዚህ በፊት ምን በራሴ መስራት ፈልጌ ስለነበረ እሱን አላማ የሚደግፍ በጎ ፍቃድ ላይ የሚሰራ ሳገኝ ጆይና እና አሁን ከረንክ እያገለገልኩኝ ያለሁ አንድ ትምህርት ቤት ፕሮጀክት ጀምረናል። እየተሰራ ያለ ዲዛይኑ እየሰራ ነው ያለ ነው ማለት ነው እና ለእሱ ፈንድሬዝ እያደረግን ነው፣ ከረንክ ወደ ግንባታ ለመግባት ማለት ነው። በጉራጌ ዞን የወርበኬ አንደኛ ደረጃ ትምህርት ቤት ርዕሰ መመር የሆኑት አቶ ሩቢክ ስፍዮ ወርበኬ አንደኛ ደረጃ ትምህርት ቤት በአይዞን ፋውንዴሽን አማካኝነት የግንባታ ማሻሻያና ሌሎች ድጋፎችን ለማግኘት ስምምነት ላይ ደርሶ እየሰራ ነው ይላሉ። ዋናው ችግር የግንባታ ችግር ነው። ቤቱ ከአንድ እስከ ስምንት ነው። በአሁን ሰዓት ያሉት ወደ አራት መቶ አርባ አምስት ተማሪ ነው ያለን እና በዚህ በግንባታውም ችግር አሁን የጎጡ ተማሪ በሙሉ ወደኛ እየመጣ ነው። ወደ አጎራባች የተሻለ ትንቢት ወዳለበት እየፈለጡ ነው ያሉት። ከስድስት መቶ የሚሆን ነበሩ አጎራባች ወዳሉበት እየሄዱ ነው። ግን ግንባታው ቢሳከ እነዛ ተማሪዎች በሙሉ የሚመጡበት ሁኔታ ና ቦታው ደግሞ አሁን በጣም ዩኒቨርሲቲ እያወልቅ ዩኒቨርሲቲ ቅርብ ነው። ያዛንትን እና ምቹ ቦታ አስባጋርን ስለሆነ የተማሪ ብዙ ተማሪ መማር የሚችልበት ቦታ ነው ግን ከክላስ ጋር የተያያዘ ብቻ ተማሪዎች እየሸሹ እና በተለያየ በመሸኛ የወጡ ግን ያሉበት ሂደት ነው ያለው። ርዕሰ መምህሩ አያይዘውም የአካባቢው ተማሪዎች የተሻለ የትምህርት ግብዓቶችና አቅርቦቶች ወዳላቸው ትምህርት ቤቶች እየፈለሱ ነው ሲሉም ያሉባቸውን ተግዳሮቶች አስረድተዋል። ከአይዞን ፋውንዴሽን ጋር በተጀመረው ትብብር አማካኝነት ሊቀረፍ እንደሚችል ትልቅ ተስፋ አላቸው። ስምንተኛ አሁን በስታንዳርዱ መሰረት ከሄደን በጣም

በአዲስ ሰርተው ይሰራሉ የሚል ነገር ያው ትምብረና በመሀልም ብዙ ቢዘፍራን እየሰሩ ነው። የአይዞን ፋውንዴሽን መስራች አቶ ሻሎም ያቆም በቀጣይ ሊሰሯቸው ያሰባቸውን መርሃ ግብሮች እንዲህ ይገልጻሉ። ወደ ገጠር ተሄዶ ቢታዩ ትምህርት ቤቶች በጭቃ በቆርቆሮ በተለያዩ አይነት ሁኔታ ነው የተሰሩት። አይመጥንም። አንድ ሰው ተመችቶት መማር አለበት ብለን እናስባለን። ትምህርት ቤት ላይ በጣም መስራት እንፈልጋለን። እዚሁ አሁን ያልኩች ትምህርት ቤት ውስጥ ምንም አይነት ውሀ የለም። ምንም አይነት መብራት የለም። አሁን አይተሽ ከሆነ ዲዛይኑ ላይ ሶላር ፓኔሎችን የገጠምነው፣ የውሃ ደግሞ ከጀርባው ከትምህርት ቤቱ ጀርባ የውሃ ጉድጓድ ተቆፍሮ የነበረ አሁን ስራ እየሰጠ ያልሆናል። እሱንም አብረን ፕሮጀክቱ ጋር የማደስ ስራ አስገብተናል። ይሄኛው ትልቁ ችግር ነው። ሌላው ትምህርት ቤቶቹ ፈራርሰዋል፣ አብዛኛዎቹ ፈራርሰዋል። ጥራታቸውን መጀመሪያ የጠበቁ አይደሉም። በቂ አይደለም። ወንበሮቹ አይመቹም። ሌላው በጣም ጨለማ እና በጣም ትምህርት ለመማር አይደለም፣ ትንሽ ደቂቃ ለመቀመጥ በጣም ይጨንቃል። ትምህርት ለሀገር መሰረት ነው ብለን እናስባለን። ለዛ ነው እዛ ላይ ትኩረት አድርገን እየሰራ ነው ያደረግነው። ሁለተኛው ቢቻል ሀገር ውስጥ ተቀረጥ ነፃ እንዲገቡ ማንኛውም አይነት የንጽህና መጠበቂያ ያንፈልጋል። እንደ ሀገር ደረጃ አንድ ትልቅ ፋብሪካ ለመስራት አስ እራሳቸው ስራ ያጡ ወጣቶች እዛው መጥተው እያመረቱ የሚፈልጉትን ያክል ለራሳቸው ወስዳሉ ወስደን እኛ እናከፋፍላለን ማለት ነው። ከዚህ ጋር በተገናኘ ሰስቴኔብል በሆነ ወይ ለምሳሌ ከላስቲክ የሚለቃቀሙ ከቆሻሻ የሚለቃቀሙ የውሃ ካንሰር ቦትልስ መጠጫዎች፣ እነሱ ለምሳሌ ፀጉር ማበጠሪያ አድርጎ መስራት ይቻላል። የተለያዩ ሻምፖ እቃዎች ለሴቶች ማዘጋጀት ይቻላልና በሀገር አቀፍ ደረጃ ትልቅ የሆነ የሴቶችን በተለይ የሴቶችን ንጽሕና መጠበቂያ ፍላጎት የሚያሟላ አንድ ትልቅ የሆነ ድርጅት የማቋቋም ኢንተርፕራይዝ የማቋቋም ህልም አለ። አይዞን ፋውንዴሽን በጅማሬ ላይ ያለ እና ብዙ አላማዎች ያሉት መሆኑን የሚገልጹት የድርጅቱ ዋና ስራ አስፈጻሚ አቶ ሻሎም ያቆብ በወርበኬ ትምህርት ቤት የተጀመሩ ስራዎችን ወደ ሌሎች የገጠር ትምህርት ቤቶች የማስቀጠል እና የማስፋፋት ህልም እንዳለው አክለው አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። ዝግጅቶቻችንን በቢያማሪክ ድረገጽ ላይ እንዲሁም ደግሞ በሳተላይት በ25 ሜትር ባንድ ላይ በ11610 እና በ1270 ኪሎ ሄርዝ ላይ እንድትከታተሉ እንጋብዛለን። አሁን ሰዓቱ የተለያዩ ጣዕም ያላቸውን ሙዚቃዎች የምንሰማበት ነው። ከሙዚቃ ቃና መሰናዶ ጋር እንግድ ወልዴ ጤና ይስጥልኝ እንደምናመሻችሁ ዘወትር ቅዳሜ ምሽት የሚቀርብላችሁና ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ የማደርሰው የማድርሰው እንግዲህ ወልዴ ነኝ። አብራችሁኝ እስከ አራት ሰዓት እንድትቆዩ ጋብዛሉ።

ባላያ አለው፣ መሰንቆ አለው፣ በገና አለው፣ መሰንቆ አለው፣ በገና በገና አጥምስማ ይህንን ዜማ ሲሉ ብሰማ፣ አለው ኩራት ዘውደ ክታባት ያለው ወጣት አኑሬው ነበረ።

ዝም ይባላሉ። ሆይ ሙሉሽ ያዝ አለው መሰንኮ አለው በገና አጥመስማ ይህንን ዜማ አለው መሰንኮ አለው በገና አጥመስማ ይህንን ዜማ ሲሉ ብሰማ አለው ኩራት ዘውደ ክታባት ያለው ወጣት አኑሬው ነበር።

በመቀጠል የማይሊ ሳይረስን ፍላወር የተሰኘውን ዜማ ልጋብዛችሁ። በያዝነው የፈረንጆች ዓመት መጀመሪያ ላይ የለቀቀችው ነው። ግጥሟ ለራሴ እገዛለሁ፣ ብቻዬንም እደንሳለሁ እያለች ነበር። ማይሊ ሳይረስ ግጥሙን የጻፈችው ለፈታችሁ ባሏ እንደሆነ ተከታዮቿና አድናቂዎቿ ይናገራሉ። እየተከታተላችሁ ያላችሁት የሙዚቃ ቃናን ነው የማስተናግዳችሁ እንግዶል ነኝ አስቴር አወቀ ጠይም ዘለግ ያለ ሰዓት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው የማስተናግዳችሁ እንግዲወል ነኝ። አድማጮች የሙዚቃ ምርጫ ካላችሁ፣ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር ሲደመር 1 202 251 3505 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤንስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። Exklusiv für euch alle hier aus Norwegen. Aha. Okay. Yeah. Aha, jetzt sind wir bei Norwegen Game Band. Simon, take on ያደምጥ ነው አሃ የተሰኘው የኖርዌይ ባንድ የተጫወተውን ቴክ ኦን ሚ የተሰኘውን ዜማ ነው። ዘፈኑ ቆየት ያለ ነው አድማጮች፣ ግን ተወዳጅ በመሆኑ በዓለም ዙሪያ ይደመጣል። በመድረክ ላይ በበርሊን የተጫወቱትን ነበር የሰማ ነው። በዓለም ዙሪያ ያለውን ድህነት ለመዋጋት በሚል በባብ ጌልዶፍ እና በባንድ ኤድ አዘጋጅነት የተሰናዳው ይህ ላይቭ ኤድ የተሰኘውና በዓለም ዙሪያ ባሉ አስር የሚሆኑ ዋና ዋና ከተሞች የተሰናዳውን የሙዚቃ ትርኢት ሁለት ቢሊዮን ሰዎች በቴሌቪዥን ተመልክተውታል። እያደመጣችሁ ያላችሁት የሙዚቃ ቃናን ነው። አስተናጋጃችሁ እንግዲህ ወልድ ነኝ። ከን መለሰ ግሩም ዜማ ነው። ብዙአየሁ ደምሴ አሳምሮ ተጫውቶታል። ለዛሬ የመጨረሻ ሙዚቃችን ነው። እኔም በዚሁ ሙዚቃ ነው የምሰናበታችሁ። አብራችሁኝ ስለ ቆያችሁ አመሰግናለሁ። እንግዲ ወልዴ ነኝ። የሳምንት ሰው ይበለን። ሰላም። Was tat ihr, kommt zu mir? Ende der Kinder The am going Bye, child. Bye, child. At the the አድማጮቻችን የቅዳሜ ምሽት መጋቢት 28 2015 ዓ ም መሰናዷችን እዚህ ላይ ተጠናቀቀ ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ በቅንብሩ ጽዮን ግርማ በአርቶቱ እንግዳ ወልዴ በሙዚቃ ቃና መሰናዶ አብረናቸው አምሽተናል እናንተም አብራችሁን ስለቆያችሁ አብዝተን እያመሰገንን እዚህ ላይ እንሰናበታለን ሰላም ጤና ስጥልን ደና ደሩ